ከሀምሳ ኪሎ ሜትር በላይ ርዝመት ያለውና ሀያ ዘጠኝ ቢሊዮን ብር ወጪ የሚደረግበት የአዲስ አበባ የወንዝ ዳርቻ ፕሮጀክት ዛሬ ይፋ ተደርጓል። የከተማይቱን ገጽታ በከፍተኛ ሁኔታ እንደሚቀይር የተገለጸውን ፕሮጀክት ይፋ እንደሚያደርጉ የተጠበቁት ጠቅላይ ሚኒስትር አብይ አህመድ በሥነ ሥርዓቱ ላይ ሳይገኙ ቀርተዋል። እርሳቸውን በመወከል ጭምር ፕሮጀክቱን ያስጀመሩት የአዲስ አበባ ምክትል ከንቲባ አቶ ታከለ ኡማ ጠቅላይ ሚኒስትሩ ያልተገኙት በአስቸኳይ ስራ ስለተያዙ ነው ብለዋል። እስክንድር ፍሬው ተጨማሪ አለው። የአዲስ አበባ የወንዝ ዳርቻ ፕሮጀክት ከተማዋን አቋርጠው በሚያልፉ ሁለት ታላላቅ ወንዞች ላይ ያተኮረ መሆኑ በዛሬው ስነ ስርዓት ላይ ተገልጿል። ከንጦጦ ተራራ ተነስተው ስማቸውን እየቀያየሩ እስከ አቃቂ ወንዝ ድረስ የሚዘረጉት እነዚህ ወንዞች ደግሞ በአጠቃላይ ከ50 ኪሎ ሜትር በላይ እንደሚሸፍኑ ተጠቁሟል። እነዚህ ወንዞች አቋርጠው የሚጓዙባቸው ህዝብ በብዛት የሚኖርባቸው አካባቢዎች የሚታወቁት ግን ንጹሕ መዋያ ተመራጭ መኖሪያ ሲሆኑ አይደለም። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተወጠነው ፕሮጀክት ሊቀይር የተዘጋጀውም ይህንን ገጽታ ነው። ያስፈልጋል የተባለው 29 ቢሊዮን ብር በራሱ የፕሮጀክቱን ስፋት የተሰጠውን ትኩረት ያሳያል። ለጊዜው የተወሰነው የፕሮጀክቱ ክፍል መጀመሩን የአዲስ አበባ አስተዳደር ምክትል ከንቲባ ታከለ ኡማ በስነ ስርዓቱ ላይ ተናግረዋል። ከኢንጦጦ ተራራ ተነስተው የፒያሳን ወንዝን አካለው እስከ ብሔራዊ ቤተ መንግስት የሚዘልቅ በውጭ ጉዳይ በኩል እስከ ብሔራዊ ቤተ መንግስት ገራዥ የሚያርፍ እንደ ማሳያ ፕሮጀክት በኢትዮጵያ አቆጣጠር ዛሬ የምናስጀምረው፣ በአጠቃላይ የካፒታል ፕሮጀክቱ 25 ቢሊዮን የሆነ በከተማ አስተዳደራችን ፕሮጀክት በከተማ አስተዳደራችን ካዘና የሚሸፈን ቢሆንም በቀጣይ 12 ኪሎ ሜትሮችና ከዛ በላይ በክቡር ጠቅላይ ሚኒስትር አስተባባሪነት የምናስቀጥላቸው ይሆናል። ይህ ፕሮጀክት ለከተማችን ከታሰቡት ጥቂት ፕሮጀክቶች አንደኛው ሲሆን ባለፉት ሳምንታት ያስጀመር ነው። የለገሃር ፕሮጀክት የመንደር ግንባታም ሌላ ፕሮጀክት ነው። ምክትል ከንቲባ ታከለ ውማ ፕሮጀክቱን ያስጀመሩት ጠቅላይ ሚኒስትር አብይ አህመድን በመወከል ጭምር ነው። የፕሮጀክቱን ሀሳብ ያመነጩትና አስፈላጊውን ገንዘብም እንደሚያሰባስቡ የተገለጸው ጠቅላይ ሚኒስትር አብይ አህመድ እንደማይገኙ ይፋ የተደረገው በስተ መጨረሻ ነው። ምክትል ከንቲባ ታከለ ውማ ለዚህ ምክንያት ያሉትን ጠቁመዋል። ዛሬ ጠቅላይ ሚኒስትራችን በአስቸኳይ ስራ ስለተያዙ ባይመጡም እሳቸውን ወክዬ በአንድ በኩል፣ በሁለተኛ በኩል ደግሞ እንደ ከተማ አስተዳደር የኛውን ፕሮጀክት ሳስጀምር ትልቅ ኩራትና ክብር ይሰማኛል። ጠቅላይ ሚኒስትሩ በዚህ ግዙፍ ፕሮጀክት ማስጀመሪያ ስነ ስርዓት ላይ እንዳይገኙ ያደረጋቸው አስቸኳይ ስራ ምን እንደሆነ የወጣ መረጃ የለም። በእሳቸው ሀሳብ አመንጭነት የተጀመረው የወንዞችና ወንዝ ዳርቻ የከተማ መናፈሻ ፕሮጀክት ግን የአዲስ አበባን ገጽታ በከፍተኛ ሁኔታ እንደሚቀይር ታምኖበታል። የተለያዩ ባለሙያዎችም በኮሚቴ አባልነት እየተሳተፉበት ነው። በአዲስ አበባና በሌሎችም ከተሞች የጽዳት ጉዳይ ላይ በርካታ ስራዎችን የሰራው ታዋቂው የኪነ ጥበብ ባለሙያ ጋሽ አበራ ሞላ ወይም ሰለሞን ደምሴ ከእነዚህ አንዱ ነው። ፕሮጀክቱ እንደሱ ካሉ ባለሙያዎች የመጡ ሀሳቦችም ከግምት የገቡበት እንደሆነ ይናገራል። ይህም ቦታ እንዲያውም በስፋት እንደዚህ ሊደረግ ሀሳቡ ያመጣሁት እኔ ነኝ። ይሄ ፊት በር ይባላል አጼ ዋናው በር ላቸው፣ ፊት በር ይባላል። ዋናው በር ላይ ሆነው ነዋሪው የአዲስ አበባ ነዋሪ እዚህ ነበር የሚኖረው። ይሄ አካባቢ ይሄ ሰራተኛ ሰፈር ይዘህ እስከዚህ እስከ ታች ድረስ እስከ ኢትዮጵያ ቴሌቪዥን ይዘህ ይሄ በሙሉ ቀጥቃጩ፣ አንጥረኛው፣ ፈረሰኛው፣ ወታደሩ፣ ሲቪል ማህበረሰቡ በሙሉ እዚህ ነበር የሚኖረው እና አጼው ስትል ማንን ነው አጼው? እንዴ እና እዛ ጋር ቆመው ነበረ አዋጅ ነገር የሚናገሩት ህዝቡ ጋር የሚገናኙት እና ፊት በር የተባለው ፊት ለፊት ስለሆነ ህዝቡ ፊቱን ወደዛ ያዞራል። እሳቸው ሳቸው ማዞር ህዝቡንም የሚያውበት ነበርና ይሄንን ታሪ ታሪክ እኔ ቀደም ብዬ ስለማውቀው ይሄ ቦታ እንደዚህ ቢሆን የሚልም ሀሳብ መጣ እንጂ የወንዝ ዳርቻውን ብቻ ያካተተ ነበር ታስቦ የነበረው። እና መጨረሻ ላይ ጠቅላይ ሚኒስትሩም በዚህ በሀሳቡ ታመነበት። እንዲያውም ሰፋ ተብሎ ተደርጎ ከዚህ ይዞ ሶስት አራት ቦታ ነው የሸራተን የላይኛው ይሄ መሀለኛው በሰራተኛ ሰፈር ታች፣ አሁን ደግሞ ከቤተ መንግሥቱ ጋራዥ ጀርባ ያለ ሁሉ ቦታ፣ ብዙ ሄክታር ቦታ ነው ያ ሁሉ የወንዝ ዳርቻው ፕሮጀክት እንትን ያለው እና አዲስ ኪሎ ሜትር የሚሸፍን ነው እና በጣም በጣም ሰፊ የሆነ ቦታ ነው። የስፖርት መዝናኛዎች፣ የህጻናት መጫወቻዎች፣ አምፊቲያትሮች ለሙዚቃ ለተለያዩ አይነት ተግባሮት የሚውሉ ስራዎች ነው የሚሰሩባቸው። ያው እንግዲህ ቫርኔሮ ነው ደግሞ እንትኑን ያሸነፈው እነሱ ደግሞ በይበልጥ ስራ ይሰራሉ ተብሎ ነው የሚታመንበት። የዚህ የወንዝ ዳርቻ ፕሮጀክት ስራ ከወዲሁ መጀመሩን ጨረታውን ያሸነፈው የቫርኔሮ ኩባንያ ይፋ አድርጓል። Namiri Kadams Radio, Skander Freo KD, Sababa. Dio.